o da África. ጤና ይስጥልኝ አድማጮች የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰሞኑን ሶስት የአፍሪቃ ሀገራትን ጎብኝቷል። የጉብኝታቸው ዋነኛ ዓላማ በሩዋንዳ ና የኮንጎ ዲሞክራሲያዊ ሪፐብሊክ ብሎም በአካባቢው ሀገራት የሰፈረው ውጥረት እንደሆነ ቢናገሩም ተንታኞች ለሩሲያ አጸፌታ ነው ባይ ናቸው። ማርቲና ሽቪኮቭስኪ ያቀረበችውን ጽሁፍ ከተጨማሪ ዘገባ ጋር አጠናቅረንላቸዋል። ኬንያ ከመራጮች ተሳትፎና ተፎካካሪዎች ድርጊት አንጻር ከተለመደው ለየት ያለ ሀገር አቀፍ ምርጫ አድርጋለች። የምርጫው ዝግጅትና ሂደቱ ከሞላ ጎደል ሰላማዊ ነው ተብሏል። የምርጫ ቆጠራው መዘግየት ግን በአገሪቱ ብርቱ ውጥረት አስፍኗል። ይህንን የተመለከተ ዘገባም ማካተናል። አብራችሁን ቆዩም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሶስት የአፍሪቃ ሀገራት ያደረጉትን ጉዞ ባሳለፍ ነው። ማክሰኞ ሩዋንዳ ላይ ሲያጠናቅቁ ለአካባቢው ሀገራት ማስጠንቀቂያ ብጤም አስተላልፏል። በተለይ በኮንጎ ዲሞክራሲያዊ ሪፐብሊክ ምስራቅ ክፍል የቀጠለው ሰብአዊ ቀውስን ኮንጎም ሆነች ጎረቤቷ ሩዋንዳ አስቸኳይ መፍትሄ እንዲያበጁለት አሳስቧል። አንቶኒ ብሊንከን ይህንኑ ማክሰኞ ዕለት ከኮንጎ ዲሞክራሲያዊ ሪፐብሊክ ርዕሰ ብሔር ክሪስቶፍ ሉቱንዱላና የቀድሞው የሀገሪቱ ፕሬዝዳንት ፌሊክስ ሺሴኬዲ ጋር በግንባር በተነጋገሩበት ወቅት አንስተው አስጠንቅቋል። ከአስር ዓመት በፊት ምስራቃዊ ኮንጎ የጎማ አውራጃን በመቆጣጠር ስጋት ፈጥሮ የነበረው ኤም 23 የተሰኘው የታጣቂ ቡድንን መርዳታችሁን አቁሙም ብሏል። የኮንጎ ዲሞክራሲያዊ ሪፐብሊክ ቋፍ የደረሰ የጸጥታ ሁኔታን በማጣቀስም ለአካባቢው ሀገራት ጥሪ አስተላልፏል። ከታማኝ ምንጭ በደረሰ መረጃ መሰረት ሩዋንዳ ለኤም 23 ድጋፍ መስጠቷ እጅግ አሳስቦናል። በቀጠናው የሚገኙ አካላት በአጠቃላይ ለኤም 23 የሚያደርጉትን ድጋፍ እንዲያቋርጡ ጥሪ እናስተላልፋለን። አንዳንድ ትንታኞች የአሜሪካው ውጭ ጉዳይ ሚኒስትር የምስራቅ ኮንጎ ጉዳይ ያሳሰባቸው ቢመስልም የምር ያስጨነቃቸው ግን የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቅርቡ የአፍሪቃ ሀገራትን መጎብኘታቸው ነው ብሏል። የሩሲያው ውጭ ጉዳይ ሚኒስትር ኢትዮጵያን፣ ግብፅን፣ ኡጋንዳንና የኮንጎ ዲሞክራሲያዊ ሪፐብሊክን ከጎበኙ በኋላ አፍታም ሳይቆይ ነበር የአሜሪካዎቻቸው ወደ አፍሪቃ ያቀኑት። ባሳለፍነው እሁድ ደቡብ አፍሪቃን የጎበኙት አንቶኒ ብሊንከን የኮንጎ ዲሞክራሲያዊ ሪፐብሊክ ደርሰው በሩዋንዳ ነበር ጉብኝታቸውን ያጠናቀቁት። ብሊንከን ስልጣን ከያዙ ሁለተኛቸው የሆነው ይህ የአፍሪቃ ጉብኝታቸው የሩሲያ ተጽዕኖን ለመመከት መሆኑን በርካታ የፖለቲካ ተንታኞች ተናግሯል። ወንዶ ኦማንድ ዩንዲ ቤልጂየም ብራስልስ በሚገኘው የሰላምና ደህንነት ምርምርና መረጃ ተቋም ባልደረባ ናቸው። እሳቸውም በዚህ ሀሳብ ይስማማሉ። ሩዋንዳ በቀጠናው ዩናይትድ ስቴትስ ፖለቲካዋን ለማደላደል በዚያውም ያልተነገረ የቀዝቃዛው ዓለም ጦርነትን ለማስፈጸም እምነት የምትጥልባት ቁልፍ ሀገርነቷ ቀጥሏል። ብሊንከን አፍሪካ ውስጥ በተለይ ሰላም በማስከበሩ ረገድ እጅግ ጠቃሚ ሆኖ ባገኙት የሩዋንዳ ዲፕሎማሲ ክህሎት ላይም እምነት ማሳደራቸውን ይቀጥላሉ። አንቶኒ ብሊንከን ከዘጠኝ ወራት በፊት በነበረው የመጀመሪያ የአፍሪቃ ጉብኝታቸው ሶስት የአፍሪቃ ሀገራትን ማለትም ኬንያ፣ ሴኔጋልና ናይጄሪያን ጎብኝተው ነበር። አንቶኒ ብሊንከን በወቅቱ ለጉብኝት ስለመረጧቸው ሀገራት ሲናገሩም ዝቅተኛውን የዲሞክራሲ መስፈርት የሚያሟሉ የሚል የዳቦ ስም ሰጥተውት ነበር። የዚያን ሰሞን ግን ዩናይትድ ስቴትስ ኢትዮጵያን ገለል በማድረግ ከፍተኛ የዲፕሎማሲያዊ ጫና ለማሳደር የምትጥርበት ነበር። አንቶኒ ብሊንከን በአፍሪቃ ሁለተኛ ጉዟቸው በሩሲያ የውጭ ጉዳይ ሚኒስትር የተጎበኘችው የአካባቢው ሀገር ኡጋንዳን ግን ዘሏል። ኡጋንዳ የዩናይትድ ስቴትስም ሆነ የምዕራባውያን ወዳጅ ተደርጋ ትታይ ነበር። የሩሲያው ውጭ ጉዳይ ሚኒስትር በቅ እስካሉበት ድረስ ምስራቃዊ ኮንጎን ሰበብ በማድረግም ዩናይትድ ስቴትስ በአካባቢው ተጽዕኖዋን ለማስጠበቅ እየሰራች እንደሆነ ተንታኞች ይናገራሉ። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትሯን ሩዋንዳና የኮንጎ ዲሞክራሲያዊ ሪፐብሊክ የላከችው በሁለቱ ሀገራት መካከል ሰላም እንዲሰፍንና የደህንነት ዋስትናው እንዲረጋገጥ ነው ትላለች። ሀገራቱ ግን አማጽያኑን በመርዳት እርስ በርስ ይካሰሳሉ። የሩዋንዳ መንግስት እንደ ጎርጎሪዮስ አቆጣጠር በ1994 ዓ ም በ800 ሺ ቱትሲዎችና ለዘብተኛ ሁቱዎች መጨፍጨፍ እጃቸው አለበት ያላቸው የሁቱ አማጺያን የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ መሽጓል ሲል ወቀሳ ያሰማል። በቅርቡ ምስራቅ ኮንጎ ውስጥ የተከሰተው ውጥረት ሌላ ስጋት አጭሯል። በእርግጥ የሩዋንዳ መንግስት የኤም 23 አማጽያንን ለመርዳት ወታደሮቹን ወደ ኮንጎ ዲሞክራሲያዊ ሪፐብሊክ ለመላኩ ተጨባጭ መረጃዎች እንዳሉ የሚናገሩ አሉ። በተባበሩት መንግስታት ድርጅት ኃላፊነት የተጠናና ይፋ ያልሆነ ዘገባ ይህንኑ እንደሚያረጋግጥ ይነገራል። የሩዋንዳ መንግስት ይህን የሚያደርገው ለህዝቡ ደህንነት መሆኑን የሩዋንዳ ውጭ ጉዳይ ሚኒስትር ቪንሴንት ቢሩታ ከአንቶኒ ብሊንከን ጋር በሰጡት ጋዜጣዊ መግለጫ ተናግሯል። የሩዋንዳ መንግስት የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥም ሆነ በቀጣናው ማድረግ የቻላቸው ማናቸውም ነገሮች ህዝባችንን የመጠበቅ ናቸው። የግዛት አንድነታችንንና ሉዓላዊነታችንን የሚያስጠብቁ ናቸው። ጉዳዩ ለኤም 23 ድጋፍ መስጠት አይደለም። የኮንጎ ዴሞክራሲያዊ ሪፐብሊክ ምስራቃዊ ክፍል ውስጥና በአካባቢው ዘላቂ መፍትሄ ከተፈለገ የችግሩ ስረ መሰረትን መጋፈጥ ያሻል። ሚኒስትሩ አክሎም የኮንጎ መንግስት የሩዋንዳ ዲሞክራሲያዊ ነፃ አውጪ ኃይል በፈረንሳይኛ ምህፃሩ ኤፍዲ ኢዲኤልአር ለተሰኘው የሁቱ አማጽያን ድጋፍ እያደረገ ነው ሲሉ ክስ አቅርቧል። የኮንጎ ጦር ከሁቱ አማጽያን ጋር ተባብሮ እየሰራም ነው ብሏል። የአሜሪካ ውጭ ጉዳይ ሚኒስትር ከሩዋንዳው ፕሬዚዳንት ፖል ካጋሜ ጋር በተነጋገሩበት ወቅትም ስለ አካባቢው ውጥረት አንስቷል። ሚኒስትሩ ጉዞቸውን አጠናቀው አፍሪቃን ቢሰናበቱም የአካባቢው ሀገራት ውጥረትና ፍጥጫ ግን ቀጥሏል። አንቶኒ ብሊንከን በሩዋንዳና የኮንጎ ዲሞክራሲያዊ ሪፐብሊክ መንግስታት መካከል የቀጥታ ንግግር እንዲደረግ ለማድረግ ጥረት እንደሚያደርጉ ቃል ገብቷል። በዚህ ሁሉ መሃል ግን የሩሲያ ወደ አፍሪቃ ማማተርና ብቅ ማለት ዩናይትድ ስቴትስን ለጸፌታው እንድት እንድትፈጥን አድርጓታል የሚሉ በርካቶች ናቸው። ዋናው ጉዳይ ለፕሮቶኮል አደባባይ ባይወጣም የአንቶኒ ብሊንከንም ሆነ የሩሲያ ውጭ ጉዳይ የቅርቡ የአፍሪቃ ጉብኝት አያላኑ ሀገራት የአፍሪቃ ወኪሎቻቸውን አሰልፈው ፍጥጫቸውን እንዳጠናክሩ ማሳያ ነው ማለት ይቻላል። በምስራቅ አፍሪካ የ57 ሚሊዮን ግድም ሰዎች መኖሪያ የሆነችው ጎረቤት ኬንያ በዚሁ ሳምንት አገር አቀፍ ምርጫ አካሂዳለች። ዘንድሮ ለምርጫ ከተመዘገቡ 22 ሚሊዮን ምራጮች መካከል ለምርጫ የወጡት ከቀድሞ አንጻር ዝቅተኛ መሆናቸው ተነግሯል። ማክሰኞ ዕለት በነበረው ምርጫ የተሳተፉት ስድሳ በመቶ መሆናቸውን የአገሪቱ ምርጫ ኮሚሽን አስታውቋል። ሌሎች ታዛቢዎች ቁጥሩ ከዚያም እጅግ ያነሰ ነው ብሏል። በ2007 አወዛጋቢው ምርጫ 80 በመቶ ግድም ተመዝጋቢዎች ጠው ነበር። የዶቼ ቬሌ የኬንያ ዘጋቢ አንድሩ ዋሲኬ በዋና ከተማይቱ ናይሮቢ በመዘዋወር ስለ ምርጫው ቅኝት አድርጎ ነበር። በአገር አቀፍ ደረጃ ለምርጫ ያወጡት ቁጥራቸው መቀነሱ ቢነገርም ተሳትፎ ግን ንቁ ነበር። ከማለዳው 11 ሰዓት ነበር ወደ ምርጫ ጣቢያ ያቀናሁት ሰልፉ በጣም ረዥም ነበር። በጣም በጣም ረዥም። በናይሮቢ ከተማ ምርጫ ከወጡ መራጮች መካከል ዶቼ ቬሌ የተወሰኑትን አነጋግሮ ነበር። በዘንድሮ ምርጫ ለውጥ እንደሚጠብቁ ከገለጡ መካከል ይህ ወጣት ይገኝበታል። ለዚያም ይመስላል ገና ሳይነጋ በሌሊት ምርጫ ጣቢያ የተሰለፈው። ሌሊት 11 ሰዓት ላይ ነው እዚህ የመጣሁት። በምርጫው ሂደት በጣም ደስተኛ ነኝ። በዚህ ምርጫ የሰጠኑ ድምፅ ተሰሚነት ይኖረዋል ብዬ ተስፋ አድርጋለሁ። በሁሉም መስኮች የሚወክሉንን የሚረዱንን መሪዎች መጠናል። በዚህ ዓመት ለውጥ ያመጣሉ ብለንም ተስፋ እናደርጋለን። በኬንያ ምርጫ ተመራጮች ከቀድሞ በተለየ መልኩ ለውጥ ለማምጣት ቃል መግባታቸው ተስፋ እንድትሰንቅ ያደረጋት ሌላኛዋ ወጣት መራጭ በምርጫ ሂደቱ ደስተኛነቷን እንዲህ ገልጣለች። ሶ ፋር ሶ ጉድ፣ እስካሁን ደህና ነው። ምንም ምርጫውን የሚያደናቅፍ ነገር የለም። ነገሮች በተረጋጋ መንገድ እየሄዱ ነው። ኬንያውያን አዲስ ፕሬዝዳንትና የምክር ቤት አባላት ለመሰየም በ291 የምርጫ ክልሎች ሀገር አቀፍ ምርጫ ያካሄዱት ከሞ ሞላ ጎደል ሰላማዊ በሆነ መንገድ መሆኑንም ታዛቢዎች ተናግሯል። የኬንያ ምርጫ ከታዘቡት መካከል የቀድሞ የታንዛኒያ ፕሬዝዳንት ጃካያ ኪክዌት ይገኙበታል። ትዝብታቸውን እንዲህ አጋርተዋል። የኬንያ ምርጫና ቅድመ ምርጫን ታዝበናል። የምርጫ ኮሚሽኑ በዘንድሮ ምርጫ ግልጽነትን፣ ለምርጫው ዝግጁነትንና ሂደቱን በተመለከተ ከፍተኛ መሻሻል መኖሩን የታዛቢ ቡድኑ ተመልክቷል። ምርጫ ታዛቢው ጃካያ ኪኩዌቴ ነጻና ተአማኒ ምርጫ እንደታዘቡ ቢመሰክሩም የኬንያ ምርጫ በተለይ በማህበራዊ መገናኛ አውታሮች የመረጃ መዛባት እንደታየበት ተናግሯል። በእርግጥ የምርጫ ዘገባ መዛባቱ በማህበራዊ መገናኛ አውታሮች ብቻ ሳይሆን በታዋቂ የማሰራጫ ጣቢያዎችም ተንጸባርቋል። የምርጫ ውጤቱ መጓተት በመላ ኬንያ ውጥረት አንግሷል። በኬንያው ምርጫ በዋናነት ሁለት ተመራጮች ተፋጧል። የኬንያ የቀድሞ ውጭ ጉዳይ ሚኒስትር የ ሰባ ሰባት ዓመቱ ራይላ ኦዲንጋ በአንድ በኩል፣ የኬንያ ምክትል ፕሬዚዳንት የ ስድሳ ስድስት ዓመቱ ዊሊያም ሩቶ በሌላ በኩል ምርጫውን ለማሸነፍ አሰፍስፏል። በየፊናቸውም ስላገኙት ድል ለደጋፊዎቻቸው ከወዲሁ እየተናገሩ ነው። የኬንያ ምርጫ ኮሚሽን ከኮሚሽኑ ውጪ የምርጫ ውጤት ይፋ እንዳይደረግ አሳስቧል። አጠቃላዩ ውጤት ግን በምርጫ ኮሚሽኑ በኩል ከማክሰኞ በፊት የሚጠበቅ አይመስልም። በዚህ ማለ በዚያ ምርጫ ኮሚሽኑ በኬንያ ሕግ መሰረት ቢዘገይ ቢዘገይ ማክሰኞ እለት ውጤቱን ይፋ ማድረግ ይጠበቅበታል። እስከዚያው ድረስ በኬንያ የምርጫ ውጥረቱ መቀጠሉ አይቀርም። አድማጮች፣ የኬንያ ሀገር አቀፍ ምርጫና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የምስራቅ አፍሪቃ ጉብኝትን በተመለከተ ያጠናቀርንላችሁ የትኩረት በአፍሪቃ መሰናዷችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ። ጋዜጦች አምድ። ሰላም ጤና ይስጥልን። የጋዜጦች አምድ ዝግጅት ተከታታዮቻችን፣ በዚህ ሳምንት አፍሪካን በተመለከቱ ከወጡ ዘገባዎች መካከል በመጪው ማክሰኞ የሚካሄደው የኬንያ ፕሬዝዳንታዊ ምርጫ አንዱ ነው። ሰላማዊ የምርጫ ውጤት ለኬንያ በሚል ርዕስ ኑዌ ዶችላንድ የተባለው የጀርመን ጋዜጣ በፖለቲካ ምዱ ስር እንዳሰፈረው ከዚህ ቀደም የተካሄዱ የኬንያ ፕሬዝዳንታዊ ምርጫዎች ጥሩ ያልሆኑ ትውስታዎች አሏቸው። እንደ ጋዜጣው በጎርጎሪያኑ ነሐሴ 9 ቀን 2022 በኬንያ በሚደረገው ፕሬዝዳንታዊ ምርጫ አንጋፋው የፖለቲካ ሰው ራይላ ኦዲንጋ እና የወቅቱ ምክትል ፕሬዝዳንት ዊሊያም ሩቶ በብርቱ ይፎካከራሉ። እንደ ጋዜጣው ሁለቱ ፖለቲከኞች የማሸነፍ ዕድል ያላቸው ብቸኛ እጩዎች ናቸው። ሆኖም አሸናፊው ስልጣንና ሀብት የሚጠብቀው ሲሆን ተሸናፊው ግን የተበሳጩ ደጋፊዎችና ምርጫውን ለማሸነፍ በወጣው ብዙ ገንዘብ ትልቅ የዕዳ ቋጥኝ ይዞ ሊቀር ይችላል። ከዚህ አንጻር ተሸናፊ ውጤቱን በጸጋ ይቀበል ይሆን የሚለው ጥያቄ ከወዲሁ ስጋት ፈጥሯል። በዚህ የተነሳ በኬንያ ምርጫ ወቅት በተለየ ሁኔታ ሁለት ዝሆኖች ሲጣሉ ሳሩ ይጎዳል የሚለው የአፍሪካውያን አባባልም ተደጋግሞ እንደሚሰማ ጋዜጣው አስነብቧል። በመጩ ማክሰኞ ከሚደረገው ፕሬዝዳንታዊ ምርጫ በፊትም የፖለቲካ ትኩሳት መታየት መጀመሩን ጋዜጣው ጠቅሷል። የ77 ዓመቱ ራይላ ኦዲንጋ በጎርጎሪያኑ 2013 ዓ ም በተካሄደው ፕሬዝዳንታዊ ምርጫ ከአሁኑ ፕሬዝዳንት ኡሁሩ ኬንያታ ጋር ተወዳድረው ነበር። ነገር ግን ኬንያታ በጠባብ ልዩነት ኦዲንጋን በማሸነፍ መንበረ ስልጣኑን የተረከቡ ሲሆን ዊልያም ሮቶን ደግሞ ምክትል ፕሬዝዳንት አድርገው ሾመዋል። ሆኖም የወቅቱ ፕሬዚዳንት ኡሁሩ ኬንያታ በአሁኑ ፕሬዝዳንታዊ ምርጫ ምክትላቸውን የ55 ዓመቱን ዊልያም ሮቶን በመደገፍ ፋንታ ባልተጠበቀ ሁኔታ የረዥም ጊዜ ተፎካካሪያቸውን ኦዲንጋን እየደገፉ በመሆኑ ኬንያታ በሩቶ አመራር ላይ ጥርጣሬ እንዳደረባቸው ጋዜጣው አስነብቧል። በሌላ በኩል በሀገሪቱ የብዙ ሰዎች የኑሮ ሁኔታ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እያሽቆለቆለ በመምጣቱ ለመጪው የኬንያ ፕሬዝዳንት ትልቅ ፈተና መሆኑንም ጋዜጣው አስፍሯል። እንደ ጋዜጣው ባለፈው መጋቢት ወር በተደረገ ጥናት ግማሽ ያሉ የኬንያ ሕዝብ ቋሚ የገንዘብ ገቢ፣ ሩብ ያሉ ደግሞ የሕክምና አገልግሎት የለውም። 22 በመቶ ደግሞ ንጹህ የመጠጥ ውሃ እንዲሁም 18 በመቶ በቂ ምግብ አያገኝም። ሌላው በዚህ ሳምንት አፍሪካን ከተመለከቱ ዘገባዎች መካከል የአሜሪካው የውጭ ጉዳይ ሚኒስትር የአንቶኒ ብሊንከን የአፍሪካ ጉብኝት አንዱ ነው። ዘጋርዲያን የተባለው የእንግሊዝ ጋዜጣ በዚህ ሳምንት እትሙ እንዳስነበበው ጉብኝቱ በቅርቡ ሮሲያ እና ቻይና በአህጉሪቱ ላይ ተጽዕኖ ለመፍጠር የሚያደርጉትን ጥረት ለመመከት የተደረገ ሙከራ ነው። ብሊንከን ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ በሚያደርጉት ጉብኝት የመጀመሪያ ጉዞ ላይ በደቡብ አፍሪካ ስለ ዲሞክራሲ፣ መልካም አስተዳደርና ሙስናን በተመለከተ ንግግር አድርገዋል። በዚህ ንግግራቸው በሳይንስና ቴክኖሎጂ እንዲሁም በኢኮኖሚው ዘርፍ ሀገራቸው ከአፍሪካ ጋር ስለምታደርገው ትብብርም ዘርዝረዋል። ብሊንከን በፕሪቶሪያ ለጋዜጠኞች እንደተናገሩት ዩናይትድ ስቴትስ አሜሪካ በታላላቅ ሀያላን መካከል በሚደረገው ውድድር አፍሪካን የመጫወቻ ሜዳ አድርጋ እንደማትመለከትና ዋሽንግተን ከሌላው ለመብለጥ እየሞከረች አይደለም ማለታቸውንም ጋዜጣው ዘግቧል። ይሁን እንጂ አዲሱ የዋሽንግተን ዲፕሎማሲያዊ ጥረት ከሰሃራ በስተደቡብ ላሉ የአፍሪካ ሀገራት ብዙም ግድ ሳይሰጣት ለበርካታ ዓመታት ከቆየች በኋላ የመጣ በመሆኑ ጉብኝቱ በቅርቡ ሩሲያና ቻይና በአህጉሪቱ ላይ ተጽዕኖ ለመፍጠር የሚያደርጉትን ጥረት ለመመከት የተደረገ ሙከራ ሊሆን እንደሚችል ጋዜጣው ጠቅሷል። ባለፈው ወር የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ አራት የአፍሪቃ ሀገራትን ጎብኝተው ሞስኮ በዩክሬን ላይ ለተፈጸመው ወረራ ድጋፍ ማሰባሰቧን ያስታወሰው ጋዜጣው ይህ የላቭሮቭ ጉብኝት በምዕራቡ ዓለምና እና በሞስኮ መካከል በሚደረገው ትግል ውስጥ ሌላ ግንባር መሆኑንም አስነብቧል። ዙዶቻ የተባለው የጀርመን ጋዜጣ በበኩሉ የብሊንከን የአፍሪቃ ጉብኝት በራሻ ዩክሬን ወረራ ላይ በአብዛኛው ተቃውሞም ሆነ ድጋፍ ባላሳዩት የአፍሪቃ ሀገራት ዘንድ አጋር ለማግኘትና ድጋፍ ለማሰባሰብ ያለመ ሊሆን እንደሚችል በዝርዝር ጽፏል። አፍሪካ አብዛኛውን ጊዜ ባሉታዊ ዜናዎች ስሟ ተደጋግሞ ይነሳል። ለአህጉሪቱ ድህነት፣ ጦርነት፣ ረሃብ፣ ሽብርተኝነትና የኢኮኖሚ ድቀት መለያዎቿ እስኪመስሉ ድረስ በተደጋጋሚ ይዘገባል። ሰሞኑን ግን በአህጉሪቱ አንድ አዎንታዊ ዜና ተሰምቷል። በአፍሪካ አማካኝ የመኖሪያ እድሜ በ10 ዓመት መጨመሩ። ይህንን አዎንታዊ ዜና በተመለከተ በርካታ የዓለም ጋዜጦች በየአምዶቻቸው ጽፈዋል። ከእነዚህም መካከል ኖይ ዙሪከር የተባለው ጋዜጣ በዚህ ሳምንት እትሙ እንዲስል አስፍሯል። አፍሪቃ ውስጥ አሉታዊ ዜና ጠፍቶ አያውቅም። በአሁኑ ወቅትም የኢትዮጵያ ጦርነት፣ የመደጋስካር ረሃብ፣ የሳህል ክልል የሽብር አደጋ፣ የዳቀውስና የኢኮኖሚ ውድቀት በአህጉሪቱ ይታያል። ከዚህ አንጻር ምንም እንኳ የዓለም ሁኔታ በራሱ የጨፈገገ ቢሆንም አፍሪካን የበለጠ ጨለማ አድርጎ የማየት ሁኔታ አለ። ይሁን እንጂ በአንዳንድ መስኮች አፍሪቃ በረዥም ጊዜ ሂደት ከአንዳንድ አካባቢዎች በበለጠ በተሳካ ሁኔታ እያደገች ነው በማለት ጋዜጣው ጽፏል። ለዚህም የዓለም የጤና ድርጅት ባለፈው ሳምንት ያወጣው ዘገባ ማሳያ ነው በማለት ጋዜጣው ዘግቧል። ኔዙሪከር የዓለም ጤና ድርጅትን ጠቅሶ እንደዘገበው ከጎርጎሪያን 2000 ዓ ም ጀምሮ እስከ 2019 ባለው ጊዜ ውስጥ ብቻ በአፍሪቃ የአማካኝ የህይወት ዘመን ጣሪያ በ10 ዓመት ጨምሯል። ይህም በሌሎች የዓለም አካባቢዎች ያልታየ መሆኑን ጋዜጣው አስፍሯል። ለተገኘው ውጤት ዋነኛው ምክንያት በርካታ አፍሪቃውያን በአሁኑ ጊዜ መሰረታዊ የጤና አገልግሎት ማግኘታቸውና በእናቶችና በጨቅላ ሕፃናት ሕክምና እንዲሁም እንደ ኤች አይ ቪ ኤድስ፣ ሳምባ ነቀርሳና ወባን የመሳሰሉ ተላላፊ በሽታዎችን በመታገል ረገድም በአገሪቱ ትልቅ ለውጥ በመታየቱ መሆኑን የዓለም የጤና ድርጅትን ጠቅሶ ጋዜጣው ዘግቧል። እንደ ጋዜጣው በመቅረብና ደቡብ አፍሪቃ ክፍል ያሉ ሀገራት በአፍሪቃ ከፍተኛ የእድሜ ጣሪያ አላቸው። ይሁን እንጂ በአህጉሪቱ አንዳንድ ሀገራት ሁኔታው የተለየ ነው። ለምሳሌ በደቡብ አፍሪቃዊቱ ሀገር ለሴቱ የመኖር እድሜ አሁንም 45 ዓመት ብቻ ሲሆን ተመሳሳይ ሁኔታ ውስጥ በነበረችው ኢትዮጵያ ግን አማካኝ እድሜ ወደ 60 አድጓል። ያም ሆኖ በአፍሪካ ጤናማ የህይወት ዘመን አሁንም ከአለም አቀፉ አማካኝ የህይወት ዘመን በስምንት አመት ዓመት ያነሰ ነው። ብዙ የአፍሪቃ ሀገሮች አሁንም አጠቃላይ የጤና መድን የላቸውም። በአህጉሪቱ የተሟላ መሰረተ ልማት ባለመኖሩም አንድ ሶስተኛ የሚሆነው ሕዝብ በአቅራቢያው ወደሚገኝ ሆስፒታል ለመድረስ ከሁለት ሰዓታት በላይ ይፈጅበታል። በመሆኑም ይህንን ለመለወጥ በአፍሪቃ የጤና እንክብካቤ ላይ ብዙ መስራትን ይጠይቃል ሲል ጋዜጣው ዘግበው ጠቃሏል። አድማጮች፣ የዛሬው የጋዜጦች አንድ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ከዝግጅቱ ጋር አብሬያችሁ ነበርኩ መልካም ጊዜ።